የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ። የዛሬ ህዳር 21 2011 ዓ ም ምሽት ዝግጅቶቻችንን እናስተዋውቃችሁ። የጅጅጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ እንፈልጋለን ሲሉ የክልሉ ፕሬዚዳንት ጥሪ አቅርበዋል። ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል። የክልሉ ፕሬዝዳንት ሙስጠፋ መሐመስ ኡመር ናቸው። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር አስተያየትን ጨምሮ የያዘ ዘገባ አለን። በክልሉ የቀድሞ እስረኛና ወጣትም ይዘናል። በሌላ በኩል ደግሞ በአደዛዥ እጽ ጉዳይ ተሞክሯቸውን የሚያካፍሉን እናትና ልጅ በክፍል ሁለት ዘገባችን ይዘናል። ለዛሬ ልጁን ይዘንላችኋል። በጣም ወድጅ ሆኖ መማረው ራሴን ሰጥቼ ነው። ብዙ ከ የለ ትምህርት ይሰጣሉ። ማጥናት በጣም ነው ትስለኝ ከሰዎች ጋር ያለኝ ሶሻል ላይፍ በጣም ተስተካክሏል። ከቤተሰብ ጋር በጣም ደስ የሚል ግንኙነት ያለኝ ትዳር መስረቻ አለ በዚህ አራት አመት ውስጥ በቀጣይ ደግሞ ልጅ ለመውለድ በእግዚአብሔር ፍቃድ ወደዛ ምሄድ ሰአት ከበቃን ደግሞ ወጣት ሙዚቀኛም ይዘንላችኋል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መተናል። በሶማሌ ክልል እስር ቤቶች ውስጥ አሰቃቂ የሰብአዊ መብት ጥሰት የፈጸሙ ሰዎች ህግ ፊት ቀርበው ሲዳኙ ማየት ትልቁ ምኞቱ እንደሆነ አንድ የቀድሞ በእነዚህ ቦታዎች ታስሮ የነበረው ወጣት ተናገረ። ኢትዮ ቴሌኮም ውስጥ የሂሳብ ሰራተኛ የነበረው ወጣት ምንም በማያውቀው ጉዳይ ወደ ቦታዎቹ ተወስዶ እንደተሰቃየ ይናገራል። አሁን ከእስር ተለቆ ወደ ስራው ከተመለሰ ሁለት ወር መቆጠሩም ይገልጻል። ከእስር በመለቀቁ ደስታ እንደተሰማው ገልጾ ትልቁ ደስታው ደግሞ ትክክለኛ ፍትህ እንደሚጠብቅ ተና ግሯል። በሌላ ዜና የኢትዮጵያን ታሪክ ቅርስ እንዲሁም የውሃ ሀብታችንን ጠቅልሎ የያዘውን የጣና ሐይቅ ከተጋረጠበት አደጋ እንታደገው አለን ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ገለጹ። የአዋሽ ባንክ አስር ሚሊየን የአማራ ብድርና ቁጠባ ተቋም ደግሞ ሁለት ሚሊየን ብር ለእምቦጭ አረም ማስወገጃ ማሽን መግዣ የሚሆን ድጋፍ አድርገዋል። ይህንን ዝግጅት ይህንን የተመለከተ ዘገባ በምሽቱ የአማርኛ ክፍለ ጊዜያችን ይዘን እንመልሳለን። የአክሱም ጽዮን በዓል በዛሬው ዕለት በድምቀት ተከብሯል። በበዓሉ ለመጀመሪያ ጊዜ ከ21 ዓመታት በኋላ ኤርትራውያንና ኢትዮጵያውያን በአንድነት አክብረዋል። ሁላችን የኢትዮጵያ ብሔር ብሔረሰቦች ተባብረን ብሔር ከብሔር ጋር እያጋጩ ሰላማችንን የሚያወቁ ፌዴራላዊ ስርዓታችንን ለማፍረስ የተሰማሩ ኃይሎች ስርዓት ልናሲዝ ይገባል። ህዝባችን ምኞት የሆነውን ሰላም፣ ልማትና ዲሞክራሲ እንዲነግስ ትልቅ ትግል መፈጸም አለብን ሲሉ የትግራይ ክልል መስተዳድር ዶክተር ደብረ ጽዮን ያደረጉትን ንግግር በማታው ክፍለ ጊዜያችን ሰፋ አድርገን ይዘን እንመልሳለን። ወደ ውጭ ዜና ስናልፍ የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ስለ ዋሽንግተን ፖስቱ ዘጋቢ ጀማል ሀሾጊ ግድያ በአርጀንቲናው የጂ ቱዌኒ ወይም ሀያ ጉባኤ ላይ የሳውዲ አረቢያውን አልጋ ወራሽ ልዑል መሐመድ ቢል ሳማንን እንደሚያነጋግሯቸው አስታወቁ። ጠቅላይ ሚኒስትሯ ወደ ቦንስ አይርስ በሚያደርጉት የአውሮፕላን ጉዞ ነው ና ይህን ያሉት የእንግሊዝ መንግስት ጉዳዩ የቱን ያህል ግልጽ የሆነ ምርመራ እንደተደረገበት ማወቅ እንደሚፈልግ ና በግድያው ተጠያቂ የሆኑትም ለፍርድ መቅረብ እንዳለባቸው ያምናል ሲሉ ተናግረዋል። አድማጮች ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ንሻገር እንላችኋለን። ጋቢና ቪኦኤ ስ ወደ ቀዳሚው ዘገባችን እናልፋለን። ቀዳሚው ዘገባችን በትላንትናው ምሽት አሰምተናችሁ ለዛሬ በሂደር ያቆየነው ነው። የጅጅጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና ሊጫወቱ ይገባል ሲሉ የሶማሌ ክልል ፕሬዝዳንት ጥሪ ያቀረቡ፣ የዘውጌነት አስተሳሰብ ኋላቀር ነው ብለውታል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ እንደተነቃቃች ደግሞ አምባሳደር ማይክል ሬነር አስታውቀዋል። የጂጅጋ ዩኒቨርሲቲ ተማሪዎች አገራቸው ከመቼውም ጊዜ በላይ ዛሬ እንደምትፈልጋቸውም አሳስበዋል። መለስካቸው አመሀ ዝርዝሩን ይዟል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር እና የሶማሌ ክልል ፕሬዚዳንት አቶ ሙስጠፋ መሐመድ በጅጅጋ ዩኒቨርሲቲ ተገኝተው ለማህበረሰቡ ያደረጉት ንግግር ሰሞኑን በሀገሪቱ አንዳንድ ዩኒቨርሲቲዎች የሚታየውን የሰላም መደፍረስና የአንዳንድ አሳዛኝ ሁኔታዎችንም መሠረት ያደረገ እንደሆነ ሁለቱም ተናጋሪዎች አመልክተዋል። ወደ መድረኩ መጀመሪያ የተጋበዙት ፕሬዚዳንት ሙስጠፋ መሐመድም ይህንን በግልጽ ካስቀመጡ በኋላ ከዚህ ቅጽር ግቢ የምንጠብቀው የመጨረሻው ነገር ራሳችሁን በዘውግ ተከፋፍላችሁ ማየትን ነው። ለመላው የአካባቢያችሁ ማህበረሰብ አርያና መነቃቃት የምትሰጡ መሆን ይኖርባችኋል ካሉ በኋላ ይህንን የማነሳው ላለፉት ሁለት አስርተ ዓመታት በአገሪቱ የተሰበከው የማንነት ፖለቲካ ውጤት የሆነውና ሰሞኑን በአንዳንድ ዩኒቨርስቲዎች የተከሰቱትን ችግሮች ከተመን በማስገባት ነው። ቀጥለውም ተማሪዎቹ ከዚህ የተለየ መንገድ እንዲይዙ ጥሪ ያቀረቡ። እንደሚመስለኝ ኢትዮጵያ ከዚህ ሁኔታ በሽግግር ላይ ትገኛለች። ይህ ሽግግር ግን ማዕበልና ወጀብ የበዛበት ይሆናል። እንደ ወጣትና እንደ ተማሪ በዚህ ሽግግር ድርሻ ወይም ሚና ይኖራቸዋል። ያም የተለያዩ ማህበረሰቦችን ወደ አንድነት ማምጣት ድልድዮችን መገንባት እንጂ የራሳችሁን በነገድና በሃይማኖት የመለያየት ሚና አይደለም መጫወት ያለባችሁ እንደዚህ ያለ አካሄድ በጣም ኋላቀር ነው እናም በዚህ ዩኒቨርስቲ ያሉ ተማሪዎች ለሀገሪቱ የተሻለ እድል ለማምጣት በአንድነት እንድትቆሙ አበረታታለሁ አቶ ሙስጠፋ የዩኒቨርሲቲ ትምህርት ማለትም ምን እንደሆነ አስረድተዋል የዩኒቨርሲቲ ተማሪ ማለት በአንድ ወይንም በሌላ የሙያ መስክ ሰልጥኖ እና የምስክር ወረቀት ይዞ መውጣት ብቻ አይደለም። በከፍተኛ ትምህርት ተቋም በዩኒቨርሲቲ ደረጃ ተምሮ መውጣት ሌላ ነው ይላሉ ፕሬዚዳንቱ። ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል። የተሻላችሁ ዜጎች ሆናችኋል ለማለትም ያስቸግራል። ይህን ልትገነዘቡ ይገባል ብዬ አምናለሁ። በተጨማሪም አብዛኞቹ ልትይዟቸው የሚገቡ እሴቶች ከትምህርት ክፍላችሁ የሚገኙ አይደሉም። ከትምህርት ክፍሎች ውጭ ከሚገኙ መስተጋበሮችና የምትቀበሏቸውና የምታካፍሏቸው ዝንባሌዎችና አስተያየቶች ናቸው። አምባሳደር ማይክል ራይነር በበኩላቸው ያተኮሩት ወጣቱ ከታሪክ ምን መማር እንዳለበትና የኢትዮጵያ ወጣቶችም ታሪክን ወደ ኋላ ተመልሶ ማረምና ማቃናት እንደማይቻል እንዲያስተውሉ የሚያስገነዝብ ነው። ወጣቱ የወደፊቱን የኢትዮጵያን ታሪክ ግን ለመስራት ኃላፊነትም መብትም እንዳለው አመልክተዋል። በተለይም በአዲሶቹ የኢትዮጵያ መሪዎች የተለየ አሰራርና አገሪቱ አዲስ እድል ተከፍቶላታል ብለዋል። አዲሱን አቅጣጫ ግን ያመላከቱት ከማንም ይልቅ የኢትዮጵያ ወጣቶች እንደሆኑ ግልጽ አድርገዋል። በብዙ መንገድ ኢትዮጵያ ከታሪኳ አዙሪት እንድትላቀቅ ያገዛችኋት እናንተ ወጣቶች ናችሁ። እኛን ሁላችንንም ኢትዮጵያ አዲስ አቅጣጫ ልትይዝ እንደምትችል ያሳያችሁን እናንተ ናችሁ። አሁን ደግሞ ኢትዮጵያ ከመቼውም ይልቅ ትፈልጋችኋለች የለውጡን ሂደት በማገዝ ሁሉም ኢትዮጵያውያን ሊካተቱበት ሁሉም ኢትዮጵያውያን እውነተኛ ዲሞክራሲን ለመገንባት በነጻነት የሚሳተፉባቸው ሂደቶች እንዲፈጠሩ፣ የኢትዮጵያ ብዝሃነትና አንድነት እንዲከበር፣ ኢትዮጵያውያን ለጋራ ዓላማ በአንድነት የሚሰሩበት ሁሉም ለብልጽግና ለስኬታማነት የራሳቸውን መንገድ የሚቀይሱበት እድል እንዲኖራቸው፣ ኢትዮጵያ ዛሬ በተለየ ሁኔታ ትፈልጋችኋለች። አምባሳደሩ ባደረጉት ንግግርም አገራቸው በኢትዮጵያ ውስጥ የተፈጠረውን አዲስ ሁኔታ በተመለከተ መንግስታቸው ያለውን አቋም በግልጽ ያስቀመጡ ይመስላል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ ተነቃቅታለች። ዩናይትድ ስቴትስ ባላት ሁሉ ይህንን ለውጥ ለመደገፍ እንደምትፈልግም ገልጸዋል። አምባሳደር ማይክል ሬነር መጪው ጊዜ በአዳራሹ የተሰበሰቡት ወጣቶችና በመላ ሀገሪቱ የሚገኙ መሰሎቻቸው መሆኑንም ገልጸዋል። በጎም ሆነ ክፉ የኢትዮጵያ ታሪክ ተሰርቷል። ኢትዮጵያ የወደፊት ዕድል ግን ገና ነው። ይህንን የወደፊት ታሪክ መሥራት ደግሞ የእናንተ ፋንታ ነው። በእኛ በኩል ዩናይትድ ስቴትስ ቁርጠኛ አገራችሁ ሆና ትቀጥላለች። አጋራችሁ፣ ይቅርታ ግባችሁን ለመምታት የሚያስችል አቅም ለመገንባት እናግዝ ዘንድ ዕውቀት እንድንገበይ አብራችሁን ስሩ። የአገራችሁንና የእናንተን መጻኤ ዕድል እንዲሳካ እንደምናደርግም ጭምር ለማገዝ የምንችለውን ሁሉ እናደርጋለን። ምክንያቱም ፍላጎታችን የተመሠረተው በጠንካራ ደስተኛና የተሳካላቸው ኢትዮጵያውያንና ኢትዮጵያ ላይ በመሆኑ። እናም መጻኤው ዕድላችሁ ከእጃችሁ መሆኑን አስታውሱ። አመሰግናለሁ። በመጨረሻም በአዳራሹ ከተገኙ የዩኒቨርሲቲው ማህበረሰብ አባላት በተለይም ከተማሪዎች የተለያዩ ጥያቄዎች ለአምባሳደር ራይነርት ቀርቦላቸው መልስ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ቀደም ሲል በዜናችን ላይ ያካተትነውን ዘገባ ነው ይዘን የምንመለሰው። በሶማሌ ክልል እስር ቤቶች ውስጥ አሰቃቂ የሰብአዊ መብት ጥሰት የፈጸሙ ሰዎች በሕግ ፊት ቀርበው ሲዳኙ ማየት ትልቁ ምኞቱ እንደሆነ አንድ ቀድሞ ከዚህ ቀደም እነዚህ ቦታዎች ታስሮ የነበረ ወጣት ተናገረ። ኢትዮ ቴሌኮም ውስጥ የሂሳብ ሰራተኛ እንደነበርና ምንም በማያውቀው ወደ ማሰቃያ ቦታዎቹ ተወስዶ እንደተሰቃየ ይናገራል። አሁን ከእስር ተለቆ ወደ ስራው ከተመለሰ ሁለት ወር መቆጠሩን ይናገራል። ከእስር በመለቀቁ ደስታ እንደተሰማው ገልጾ ትልቁ ደስታውን ደግሞ ከትክክለኛ ፍትህ እንደሚጠብቅ ተናግሯል። ጽዮን ግርማ ዝርዝር አላት። ካባ መርጋ ገመዳ የሰላሳ አንድ አመት ወጣት ነው። ታሪኩን እንደነገረን የተወለደው ወለጋ ውስጥ ነው። በሐሮማያ ዩኒቨርሲቲ ትምህርቱን ካጠናቀቀ በኋላ በድሬዳዋ የኢትዮ ቴሌኮም ቅርንጫፍ ውስጥ ተቀጥሮ ይሰራ ነበር። ከዛም ወደ ሶማሌ ክልል የዝውውር ማስታወቂያ ሲወጣ ተወዳድሮ ወደዚያው አመራ። ሁለት አመት ከዋና ከተማ ውጪ ሁለት አመት ደግሞ ጅጅጋ ከተማ ውስጥ ከሰራ በኋላ በ2010 ዓ ም ጳጉሜ ወር ላይ ከስራ ሲወጣ ተይዞ ወደ ማሰቃያ ቦታ

ቦታዎች ናቸው ይላቸዋል። ከሁሉም ሀቫና እና ጄል ኦጋዴን የሚባሉት ለመናገር ከባድ የሆኑ ቦታዎች ናቸው ይላል። ከነበሩት አሰቃቂ የምርመራ መንገዶች የተወሰኑት ተፈጽሞብኛል ብሏል። ደግሞ ገልግጦ እጅና እግሬም ከኋላ አስሮ አዘግ ቢሆን ላይ የታሰረ ብረት አለ። በብረት መረሻ የሚሻለት አድርጎ እዛ ላይ አንጠለጥሉማል። ከዛ ሰው ጋር ያለህን ግንኙነትህን ወይ ደግሞ ከዚያ ወራህን ወሬ በሙሉ እንድትነግረኝ ፈልጋለሁ ብሎ ርከብ ያደርጋሉ። በዛ ደግሞ ጠዋት ፍርድ ቤት ያቀርባሉ። እንደዛ ብሏል፣ እንደዛ ብሏል በማለት እኛ ያልተ እኔ ያልነገርኳቸው ማናቃት ወሬ እያረጉ ተዋር ፍርድ ቤት ያቀርባሉ። በእንደዚህ አይነት የማሰቃየት ተግባር ያገኙትን ቃል ፍርድ ቤት አቅርበው ከኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጀዋር መሐመድና ከኦነግ ጋር ተገናኝቼ ወንጀል እንደፈጸምኩ በማድረግ ፍርድ ቤት አቅርበው አስራ ሁለት አመት እንዲፈረድ አስራ ሁለት አመት ተፈረደብኝ ይላል። ምርመራውና ስቃዩ ከባድ ስለሆነ ምን እንደተናገርኩ አላውቅም ነበርም ይላል።

አንድ ሰው ሽግል የተጠነቀው በዚህ ነው። እንግዲህ ማውራት የሚችለው ደረጃ ደግሞ በፌስታል ያስሩታል አስሮች ነው። ከዛ ካንጠለጠልን በኋላ ወደ ሰውዲ ራአን ስነፋ እዛ ላይ በሁለሱ በራሳው መጥቶ ይቁም ይሻል እዛን በቅ ሀገራናሽን በሶኮነቲካ ያሉን ስታረጉ ወደጣ አሁን ከእስር ተለቋል። ወደ ስራው ለመመለስ ከፍተኛ ጥረት አድርጎም አዲስ አበባ የሚገኘው የመስሪያ ቤቱ ቅርንጫፍ ከሁለት ወራት በፊት ስራ እንደተመለሰ ገልጾልናል። በእግዚአብሔር ላይ ተስፋ እንዳለውም ይናገራል። አሁን እንግዲህ እግዚአብሔር እስኪያኖረች ድረስ ትኖሪያለሽ ያለው ተስፋ የለም ነው የምንፈጠር አታውቂም። እዚያ ላይ የምና ይችላለ መልካም ነገር እንዳለ መጥፎ ነገርም አለ። እንደዛውም ደግሞ ያው እንግዲህ ያሳለፍኳቸው መጥፎዎች አሉ። እነሱ ያለ ደግሞ ትልቅ ደስታ የምሰማኝ ምንም ነጻነት የመሰለ ነገር የለም። ዋና ፍሪደም ዚያለላይ ሰው ልጅ በነጻነት ስለው ደስ ይላል። ወይም ደስ እንደኛል ነገር ይሄ ነው ተስፋዬ። ደግሞ ተስፋ ብለሽ ነው ከሚችነገር እግዚአብሔር እስኪያኖረች ነው ትኖሪያለሽ ለነጻነት መሰለኝ ነጻነት ሲኖር ነው ምን ነገር የምኖረው። ነጻነት የሌለው ሰው ግን ተስፋ አይኖረውም ማለት ነው። ይህ ነጻነት ሲኖረኝ በጣም ነው ደስ የሚለኝ። እንደነገርኩሽ አሁን የተወሰኑ ለውጦች አሉ። በዚህ ብቀጥል ማልካም፣ ግን ይህኔ የሚያደረጉት ሰዎች ነው። አንደኛ ለእግዚአብሔር መተው ነው። ሁለተኛ ደግሞ ህግ ቢያገኛቸው ለሰሩ ስራ ሁሉ እንድጠየቁ ሁኔታ ሚፈጠር ማልካም ነው ቦታ ያለኝ ተስፋ ለሰው ልጅ ነጻነትን መመኘት ሞከራ ጀምሮ ካባ በእስር ቤት ቆይታው ከእርሱ ውጪ ብዙ ወጣቶች ሲሰቃዩ የዓይን እማኝ እንደነበር ነግሮናል። በተለይ ሀቫናና ኦጋዴን በተባሉት ቦታዎች በሚፈራረቁ የጸጥታ አካላትና ያልታወቁ ሰዎች የሚደፈሩ ሴት እህቶች ድምጽ ጩኸታቸው እስካሁን እየረበሸው እንደሆነም ይገልጻል። በእስር ቤቶች ውስጥ ሴቶችን እግር ከማሳጠብ ጀምሮ እስከ ሞት የሚያደርስ ስቃይ ተፈጽሟልን ብሎናል። እስር ቤት ውስጥ አርግዘው ይወለዱም አሉ ብሏል። ከዚህ ቀደም ልክ እንደ ሞቱት ነን በሚል ስለዚህ እስር ቤት ሪፖርት ያወጣው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ታሳሪዎችን በማኝነት ጠቅሶ በዚህ እስር ቤት ያልተፈጸመ ስቃይ የለም ብሎታል። አዲሱ የክልሉ ፕሬዚዳንት አቶ ሙስጠፋ ኡመር ሰሞኑን ለኢትዮጵያ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር እነዚህ እስር ቤቶችን ባዶ አድርገው አሳይተዋቸዋል። ምክንያታቸውም በዚህ እስር ቤት ውስጥ እስረኞችን ሲያሰቃዩ የነበሩ ሰዎች የአሜሪካ ዜግነት ጭምር ያላቸው ናቸው ብለዋል። ካባም በአሁኑ ሰዓት የወቅቱን የክልሉን ፕሬዚዳንት ጨምሮ ወንጀሉን ፈጽመዋል የተባሉ ሰዎች ፍርድ ቤት እየቀረቡ እንደሆነ አስታውሶ በዚህ ወንጀል የተሳተፉ ሁሉ ሌሎችም ፍርድ ቤት ቀርበው ፍትህ ማግኘት ቢቻል የእሱ ብቻ ሳይሆን በዛ እስር ቤቶች ግፍ የተፈጸመባቸው ሰዎች ደስታ እንደሚሆን ተናግሯል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ስለዚሁ እስር ቤት ሲናገሩ በእስር ቤቶቹ ውስጥ እስረኞች ከአንበሳና ከጅብ ጋር ጭምር ታስረው እንደሚገኙ መግለጻቸው አይዘነጋም። በወቅቱ አሁን በእስር ላይ የሚገኙት አቶ መሀመድ አብዲ ኢሌ በቅጽል ስማቸው የሚታወቁት በዚህ እስር ቤቶች ውስጥ እንደዚህ ያለ ነገር አይፈጸምም ብለው ማስተባበላቸው ይታወሳል። ነገር ግን ሰሞኑን ወደ ስፍራው የተጓዙት የአሜሪካ ድምጽ ጋዜጠኛን ጨምሮ እስር ቤቶቹ የተለየ ስፍራ፣ በተለይም ደግሞ ሴት ልጆችን ለመድፈሪያ የሚሆን የተለየ ስፍራ ተዘጋጅቶ በአይኑ ማየቱን፣ ጉድጓዶቹን መመልከቱን ከትላንትና በስቲያ በነበረው ዘገባችን እንዳስደመጥ ናችሁ ይታወሳል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። አደንዛዥ እፅን ጀምሮ የተለያዩ ሱስ ውስጥ የገቡ ወጣቶች ትኩረት ከተሰጣቸውና ተገቢው ክትትል ከተደረገላቸው ማገገም እንደሚችሉ የቀደመ ተመክሮ ያላቸው አንድ የሕክምና ባለሙያ ገልጸዋል። በትላንትናው ምሽት ዝግጅታችን ሲስተር ይርገዱ ሀብቱና ለአስር ዓመት ያህል በሱስ ተጠምዶ የነበረ ልጃቸውን የህይወት ታሪክ አስደመጠናችሁ ነበር። በአንድ የስልክ መስመር እናትና ልጅን አነጋግራ ያጠናቀረችው ዘገባ የጽዮን ግርማ ነው፣ ተከታዩን ይዛለች። ካደንዛዥ እጽ ወጥቶ ሕይወቱን ስለ ቀየረው ወጣት እስራኤል ሰለሞን እና ወላጅናቱ ሲስተር ይርገዱ ሀብቱ የሕይወት ተሞክሮ በትናንትናው ዕለት በክፍል አንድ ዝግጅት አሰምተናችሁ ነበር። ሲስተር ይርገዱ የሥራ ልምዳቸውን መሠረት አድርገው እርሳቸው የሚያውቁትን ጠቅሰው በአዲስ አበባ ብቻ ወጣቶች በተለያየ ሱስ ተጠምደዋል ይላሉ። ብዙ አይነት ነው እንግዲህ አንዳንዱ ኢትዮጵያ ውስጥ ያለው የማያምኑ ሰዎች አሉ። ያልደረሰባቸው ወይም ምንም ያልሰሙ ሰዎች አሉ። የራሳቸውን ኑሮ ብቻ የሚኖሩ እንጂ ኅብረተሰብ ውስጥ ጠነቅ ብሎ ሲታይ ወጣቱ ምን ምን ላይ እንዳለ የማያውቅም ሰው አለ። በጣም የሚያውቅ ይሄ በጣም ያስፈልጋል የትውልድ ስራ ነው የሚልም አለ። ለምሳሌ ከጫት እንኳን ብንጀምር እኛ ሀገር አሁን በሰፊ ጫት ይቀማል በየመንገዱ ላይ። አልኮል በጣም በጣም ኢትዮጵያ ውስጥ ተጠቀሙ አመት አመት እየጨመረ ነው። በዚህ ላይ ፔቴዲን የምንለው ድራጎች አሉ። ፔቴዲን ኢንጀክሽን አሁን ኢትዮጵያ ውስጥ በጣም ትራማዶል ፔቴዲን የሚባሉ ለሕክምና የሚሰጡ ሰዎች ግን አዲስ ካርገው ፋኛ የሆኑባቸው በጣም አስከ የሱስ አይነቶች አሉ። በዚህ ላይ ሀሽሽና ካናቢስ አለ። ያው ብዙ ነው የሱስ አይነት። እስራኤል ሰለሞን በአዲስ አበባ ዩኒቨርሲቲ የጀመረውን የኮምፒውተር ሳይንስ ትምህርት ለሁለት ዓመት ከተማረ በኋላ ትምህርቱን አቋርጦ ወደ ሱሱ ገብቶ እንደነበረ ገልጾልን ነው፣ የመጀመሪያውን ክፍል ውይይት አቋርጠን የነበረው ዩኒቨርሲቲ አካባቢም ለሱስ የመጋለጥ ሁኔታው ከፍተኛ ነው ይላል። ዩኒቨርሲቲ እንደውም ያው ከቤተሰብ እርቀሽ የምትሆኝበት ቦታ ስላለ ነፃነሽ በራስሽ ነው ውሳኔዎች የምንትወስኝ ከዛ የተነሳ ነፃነት ስላለ ያንን ነገር ለማድረግ የሚመችን ባይሆን እንትን ያለው እና ይጨምራል። እንዲሁም እዛ ዩኒቨርሲቲ አካባቢ ያለው ለዛ ተጋላጭነቱ በጣም ከፍተኛ ነው። በፊት ከነበረበት ሲስተር ይርገዱ እስራኤል አምኖ መጥቶ አስተካክላለሁ ከሱሱ ውስጥ ወጣለሁ ብሎ ሆስፒታል እንዲተኛ ሲያደርጉት አምነውት ነበር። እውነቱን ነው ብለው ተቀብለውት ነበር። ብዙ ሰው እንደሚያውቀው እናት ልጇን ታምናለች ሁልጊዜ የተናገሩት ነገር ተግባራዊ ባይሆንም እኔ ሁልጊዜ ዛሬ እተዋለሁ ነገ ያረጋለሁ ግደለሽ ያቀጥሉም ሲለኝ ሆነ እሱን እንዳመንኩት ነው እና እንደዛም ሲለኝ ያው እዛም ላይ ስለምሰራ ነው ሱስ ላይ የምሰራ ስለነበረ ብዙዎቹ ወስነው ራሳቸው ከመጡ ከሱስ መውጣት ወይም ሱስ በሽታ ነው በቃ ልታከም ብሎ ሲወስን ሰው መውጣት ይችላልና፣ አመኛው ነበረ። ያው ስራዬም ጋር ተያያዥ ምትስላለሁ ከራሳቸው ከመጣ ሊድኑ እና ከሱስ ሊወጡበት ይችሉ ምንድን ነው የረዳ? ከሕክምናው ሌላ እንግዲህ መጀመሪያ አመንክ መቀየር አለብኛል፣ ከከዛ ወደ ሕክምና ሄድክ፣ ከዛ በኋላ ምን ረዳ? ከሱስ እንደወጣ የረዱ ነገሮች በጣም ብዙ ናቸው። የመጀመሪያው ነገር ያው በሕክምናው ራሱ የሚነከር ነገር አለ። ሁሉም ሰው መንፈሳዊ ህይወት በተመለከተ ሁሉም ሰው የራሱ የሆነ ሃይማኖት አለው። በመንፈሳዊ ህይወት መደገፍ ነዛ ነገር ራስን አሳልፈው መስጠት በህክምና የሚመከር ነው። አንዱ ከሱስ ለመውጣት ትሪትመንት ነው እና እኔ የመጀመሪያው ትልቁ ነገር ራሴን አሳንስ ለማምኖት ያለን ሰጥቼ እግዚአብሔር እንዲረዳኝ ነገሮችን በሱ ላይ ጥዬ ያሳለፍኳቸው ጊዜያቶች በጣም ረድቶ ያለ እና ሆስፒታል ውስጥ አይነተንም የተለያዩ የሚሰጡን የምክር አገልግሎቶች፣ የጋራ የውይይት ጊዜ፣ የምናነባቸው መጽሐፎች፣ እነዛ እነዛ በጣም ረድተውኛል ብዬ አስባለሁ። ከዛ በተጨማሪ ያው ሱሰን ማቆም እዛ ሆስፒታል ውስጥ ተኝቶ በሚደረገው ህክምና ብቻ የሚቻል ነገር አይደለም። ትልቁ ነገር ከህክምና እዛ ተኝተን ህክምናችን ጨርሰን ከወጣም በኋላ ውጪ ባለው ነገር ተመልሰን ወደዛ ነገር ላለመግባት የምናደርጋቸው ጥረቶች፣ የምንወስዳቸው እርምጃዎች ጓደኛን ከመምረጥ አንጻር፣ ውሎን ከመምረጥ አንጻር፣ የመዝናኛ ቦታዎችን ከመምረጥ አንጻር፣ ከነዚያ ጋር ተያይዘው ተመልሶ ወደዛ ነገር ላለመግባት የሚደረገው ጥረት ሆስፒታል ውስጥ ያለው ሳይሆን ከሆስፒታል ውጪ የሚኖረው ነበር ከባዱ የሚሆነው። እሱን እንደተመለከተ ያው የበፊት ኤንቫሮንመንት ጋር ላለመሄድ ከበፊት ጓደኞች ጋር ብዙ ላለማሳለፍ ራስን ላለማጋለጥ ሲባል ማለት ነው ውሎን መቀየር እንደዚህ አይነት ነገሮችን ብዙ ሰራውባቸው ስለሆኑ እዚገር ዘፍኝ ስኬታ ማሞም ይችላል። አሁን እንደገና ዩኒቨርሲቲ መመለስህን ነግረውናል። እናትህና ነው ምንድ ነው የምትማረው? ተመለስኩ ወደ ዩኒቨርሲቲ ወይስ ሌላ ቦታ ሄድክ? አዎ እየተማርከ ያለሁት ያው ኮሌጅ ውስጥ ነው። የቴዎሎጂ ትምህርት ቤት ውስጥ መሰረተ ክርስቶስ ኮሌጅ የሚባል ደብረ ዘይት አካባቢ። ዘንድሮ የአራተኛ አመት ተማሪ ነው የዲግሪ ማለት ነው። ዘንድሮ መረቃለሁን እግዚአብሔር ረግቶኝ የዲስቲንክሽን ተማሪ ነው። የከፍተኛ ማዕረግ ወድጀው ነው መማረው። በጣም ወድጀው ነው መማረው። ራሴን ሰጥቼ ነው። ብዙ ታይም ለትምህርት ይሰጣሉ። ማጥናት በጣም ነው ደስ ከሰዎች ጋር ያለኝ ሶሻል ላይፍ በጣም ተስተካክሏል። ከቤተሰብ ጋር በጣም ደስ የሚል ግንኙነት ነው ያለኝ። ትዳር መስርቻለሁ በዚህ አራት አመት ውስጥ በቀጣይ ደግሞ ልጅ ለመውለድ ያው በእግዚአብሔር ፍቃድ ወደዛ መሄድኩ ነው ከሆስፒታል ወጥቼ ህይወቴ ከተቀየረበት ጊዜ ጀምሮ እየኖርኩ ያለሁት ህይወትና በፊት በሱሱ ውስጥ በነበርኩበት ጊዜ የነበረኝ ህይወት ፈጽሞ የማይገናኝ በምንም ነገር የማይቀራረብ ነው። እና በፊት ሱሱ ውስጥ እያለሁ ከሱስ ውጭ ሌላ የተሻለ ህይወት ያለ አይመስለኝም ነበር። ሰው እንዴት ሲጋራ ማጨስ አቁሞ፣ መጠጣት አቁሞ፣ መቃም አቁሞ በምን ይዝናናል ላይፉም እንዴት ይመራል ብዬ በጣም ስብ ነበር ማቆምን እንኳን ሳስብ። ከወጣው በኋላ አሁን ባለውበት በመጣሁት በዚህ በአራት አመቱ መንገድ በጣም የተሻለ ህይወት እንዳለ፣ በጣም ብራይት የሆነ ፊውቸር እንዳለ፣ እረፍት ደስታ እንዳለ በጣም ያየበትና እግዚአብሔርን በጣም ማመሰግንበት ሁኔታ ነው። ሲስተር ይርገዱ እንግዲህ ልጆት እንደዚህ ሲቀየር ከዛ ቅድም በለቅሶና በሀዘን ሲገልጹት ከነበረው ስሜት አሁን እስራኤል እንደነገረን ህይወቱ ተቀይሮ እዛ ለአስር አመት ከቆየበት የሱስ ህይወት ውስጥ ወጥቶ አሁን ወደ ሌላ ህይወት፣ ወደ ሌላ ተስፋ፣ ወደ ሌላ አዲስ ነገር እየተቀየረ ነውና፣ ምንድን ነው ስሜቱ ለእርሱ አሁን? ለእኔ ያው መግለጽ ያቅተኛል። ሌ ለምንድን ነው ይህም ከካንሰር ያቆምተኝህን ልታሳየኝ ነው ወይ? ያኔ መሞት ነበረብኛል እኮ ሰው ነኝ። በቃ መሞት ነበረብኝ። እኔ ቆሜ የምንሄድ ጊዜ አይነት ወት ማየት አልፈልግም። ለዚኛው ወይ ምረት ያርክል አሁን ሱና አስታውሰኛ መግለጽ ይከብዳኛል። ሁሉ ገና አልፎ ዛሬ ደግሞ ይህንን ሲያሳየኝ በቃ አሁን ነው ለእኔ እረፍት ማለት እንደውም በቃ በሰላም ማረፍ ማለት። ያው እስራኤል መጀመሪያ በሱስ ውስጥ እያለ የእናትህን ሁኔታ የእናትህን ለቅሶ እንዴት ነበረ የምታየው? ይሰማህ ነበረ ወይስ እንደው ከምንም አትቆጥረውም ነበር? ከምንም አልቆጥረውም ማለት ይከብደኛል። ግን ያው በሱስ ውስጥ ሰው ሲሆን ራሱን የሚደብቅበት ቦታ ነው። ማለት ትክክለኛውን የውስጣችንን ስሜት የምንረዳበት ሁኔታ አይደለም እንጂ ትክክለኛውን የተፈጥሮ ስሜታችንን የምንረዳበት ቦታ ስላልሆነ ሰዎች ስለኛ ካላቸው ዋጋ የተነሳ ሲያልቅሱ የንኬድ ሲያደርጉልን የተለያየ አይነት ነገር ሲያደርጉ ለእነሱ ዋጋ ላንሰጥ እንችላለን። ምክንያቱም ትክክለኛው ማንነታችንን የምናዳምቅበት ይሆናል ራሳችን የምንደብቅበት ቦታ። አሁን እናትና ልጅ አዲስ ህይወት የተሰኘ የሱስ ማገገሚያ ከጳውሎስ ሆስፒታል ጋር በመተባበር ከከፈቱ አንድ አመት እንደተቆጠረ ነግረውኛል። አላማቸው ደግሞ በዚህ ውስጥ የሚገኙ ወጣቶችን መርዳት ነው። የእስራኤል ቀጣይ ዓላማም ብዙ ወጣቶችን ማዳን ለሌሎች ትምህርት መሆን ነው። ሲስተር ይርገዱ ሀብቱና ልጃቸው እስራኤል ሰለሞንን የህይወት ተሞክራቸውን ስላካፈሉን በአድማጮች ስም አመሰግናለሁ። እሺ፣ እኛም በጣም እናመሰግናለን።

የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዞአችሁ የሰመረ ይሆን እያልን እንሰናብታለን። መልካም ምሽት። በነገው ጉዞ እንገናኝ። कोंरा सकल अमेरिका तीन